በምስራቅ ኢትዮጵያ የሶማሌ ክልል ተጎራባቹ ሱማሊያን ሰሞኑን ያጥለቀለቀው ጎርፍም ተጨማሪ 50 ሰዎች መግደሉና 700 ሺህ ነዋሪዎችን ማፈናቀሉን መዘገባችን ይታወሳል። ሰሞኑን በተለያዩ አካባቢዎች የሚጥለው ብርቱ ዝናብ ለወንዞች ሙላትና ለጎርፍ መጥለቅለቅ ሰበብ መሆኑም ተገልጿል። ቀደም ባለው ዘገባ እንደተከታተላችሁት በሶማሌ ክልል ሼቤሌስ ዞን ካሉት አስር ወረዳዎች አብዛኞቹ በውሃና በጎርፍ ተጥለቅልቋል። የውሃው መጥለቅለቅ ለ28 ሰዎች ሞትና ከ57 ሺህ በላይ አባወራዎች መፈናቀልም ሰበብ መሆኑ ተገልጿል። የድሬዳዋ ወኪላችን መሳይ ተክሉ የጎርፍ መጥለቅለቅ ጉዳት ያደረሰባቸውን ቦታዎች በአካል ተገኝቶ ተመልክቷል። መሳይ መስመር ላይ ነው። ቀጥታ መስመር ላይ መሳይ፣ ይሰማል? ይሰማኛል ማንዴ እግዚአብሔር ይመስገን። እንዴት አመሻ? አሁን ያለው የት ነው? በአካል ተገኝተህ ያያቸው ጉዳት የደረሰባቸው ቦታዎችስ የትኞቹ ናቸው? አመሰግናለሁ። አሁን የምገኘው ጎዴ ነው። ጎዴ የሸቤሌ ዞን መቀመጫ ከተማ ነው። እሱ ብቻ ሳይሆን አሁን በደረሰው የጎርፍ ጉዳት አብዛኞቹ ድጋፎች ጎዴ ከሚገኘው የአየር ማረፊያ እየተነሱ ነው ወደ አካባቢዎቹ እየተከፋፈሉ ያሉትና መነሻዬን ጎዴ አድርጌ ያለሁ ከጎዴ በኋላ እንግዲህ በጎዴ ስር አስር ያህል ወረዳዎች ናቸው ያሉት። አብዛኞቹ በዚሁ በ አካባቢውን አቋርጦ የሚሄደው የዋቢ ሸበሌ ወንዝ ሙላትና እንደዚሁም ደግሞ ወቅቱን ሳይጠብቅ የጣለው ዝናብ ተደምሮ ያስከተለው መጥለቅለቅ አለ። አብዛኞቹ አካባቢዎች በውሃ ተከበው ነው የሚገኙት እና ከእነዚህ አካባቢዎች የተወሰኑትን ለማየት በተለይ ፌርፌር፣ ምስራቅና ምዕራብ ኢሚ አካባቢ ለመሄድ ችግሮች እያለው እንግዲህ አብዛኞቹ መንገዶች ለእንቅስቃሴ ምቹ ባለመሆናቸው የእርዳታ ድጋፍም ሆነ ማንኛውም የግንኙነት አግባብ የሚከናወነው በሄሊኮፕተር ነው። አንዳንድ አካባቢዎች በጀልባ እንደሆነ ያለኝ መረጃ አለ። እኔ ግን ፌርፌርን፣ ምዕራብና ምስራቅ ኢሜ አካባቢዎችን አይቻለውኝ። እንግዲህ እነዚህ ብቻ አይደሉም እንዳልኩ በርካታ ናቸው ጉዳቱ የደረሰባቸው ጊዜ አዩዋቸው እነዚህ ናቸው። ጥሩ የላክልን ፎቶግራፍ፣ ምናልባት አድማጮች ድረ ገጻችንን እንዲሁም የፌስቡክና የቴሌግራም ገጻችን ላይ ማህበራዊ መገናኛ ላይ መመልከት ይችላሉ። ፎቶግራፎቹ ከላይ ከከፍታ የተነሱትና በጣም ሰፊ ቦታ ላይ መጥለቅለቁን ያሳያል። ነዋሪዎች በጎርፉ ሕይወታቸውን እንዳጡ በሺዎች የሚቆጠሩ ሰዎችም እንደተፈናቀሉ በአንተም ዘገባ ተገልጿል። የጉዳት መጠኑ ምን ያህል ነው ተባለ። አንተ በአይን የተመለከትከውስ? እንግዲህ እኔ አሁን የሄድኩበት የሸቤሌ ዞን ብቻ የአስተዳዳሪው በሰጡት መረጃ እንዳሉኝ ሀምሳ ሰባት ሺህ በላይ አባወራ ትጎርቷል የሚል ነው። እኔ እንኳን ካሉት አስር ዞኖች ሶስት አካባቢ የሚሆኑትን ወረዳዎች ሶስት አካባቢ የሚሆኑትን አይቻለሁ። እሱ ብቻ ሳይሆን እነዚህ ወረዳዎች ጋር ለመድረስ የሄድኩባቸው መንገዶች በሙሉ ቀደም ሲል ያነሳኸውን የአየር ፎቶግራፍ ምስል የሚያሳዩ የጎርፍ ጉዳቶችን ያስተናገዱ ናቸው። የጉዳቱ መጠን እንግዲህ ስለዚህ ጎርፍ መዘገብ ከጀመርን ትንሽ ቆየት ብለናል። እንግዲህ ከነዚህ ቀናቶች በኋላ ዛሬ በአካል ለምሳሌ ፌርፌር ወረዳ ላይ በተገኘውበት ጊዜ አሁንም መኖሪያ ቤቶች ውስጥ የገባው ውሃ፣ ፈቅ ብሎ ወደ ነበረበት ወይም ወደ ኋላ የሸሸበት ሁኔታ የለም። አሁንም በውሃ የተያዙ ቤቶች እንዳሉ ናቸው። እንግዲህ እሱ ብቻ አይደለም። በአንዳንዶቹ ለምሳሌ በምስራቅ ኢሚ አካባቢ ውሃው ጠገግ ብሏል። በእርግጥ ግን እሱ ያስከተለው ትንኞች እና የወባ ወይም ሌላ ትንኞች አስቸጋሪ እየሆኑ ያሉበት ሁኔታ ነው ያለው። በአጠቃላይ ግን የችግሩ ስፋት ከፍተኛ ነው፣ ከፍ ያለ ነው። ምክንያቱም አንደኛ እርሻና ከጥቅም ውጭ አድርጓል። መኖሪያ ቤቶችን ጎርቷል። በርካታ መሰረተ ልማቶችን በተለይ የጤና ተቋማትን ጎርቷል። ስለዚህ ያደረሰው ጉዳት በተለይ አሁን ያነሳነው መረጃ የሸቤሌ ዞንን ብቻ እየተመለከተ ነው። በዋናነትም ሰፋ ያለ እና ከፍተኛ ጉዳት የደረሰበት አካባቢ ነው የሸቤሌ ዞን፣ የጉዳቱ መጠን ከፍ ያለ ነው። ምናልባትም እንግዲህ አሁን የነፍስ አድን ስራ እንደዚሁም አስፈላጊ ድጋፎችን የማድረስ ስራ ነው እየተሰራ ያለው። በቀጣይ ወደ ማረጋጋትና ወይም የወደሙትን ነገሮች ወደ መመለስ ይኬድ ሰፋ ያለ የበለጠ ጉዳቱን የሚያሳይ ነገር ያወጣል ብዬ አስባለሁ። የአካባቢው ባለስልጣናት ለተጎጂዎች እርዳታ እያደረሱ መሆናቸውን ተናግረዋል። ነዋሪዎች በቂ እርዳታ አገኘን ይላሉ? ምን አሉት? ነዋሪዎችስ? ነዋሪዎች ተጨማሪ ድጋፍ እንደሚያስፈልግ ይገልጻሉ። በተለይ አሁን ያነሳሁት ፌርፌር ወረዳ ላይ አንደኛ የምግብ ድጋፍ ተጨማሪ መምጣት አለበት የሚል ነው በዋናነት ግን አሁን ፌርፌር ወረዳ ላይ የሚያሳስባቸው ነገር ቢምቢ ነው። እና ቢምቢ መከላከል የሚያስችል መድኃኒት የለም በአካባቢው። ስለዚህ እሱ ላይ ትኩረት ተሰጥቶ ተጨማሪ ትኩረት ተሰጥቶ ሊሰራ ይገባል የሚል አስተያየት ነው ያላቸው። በትክክልም ደግሞ ውሃው ተኝቶ ቆይቷል። እኔም በአካል ተገኝቼ ያየሁት ነገር ይህንኑ የሚያሳይ ነው። በሌሎቹም አካባቢዎች ያለ ቦታው መጥቶ ተኝቶ የነበረ ውሃ የሚያስከትላቸው ተዛማጅ ነገሮች አሉ። ድጋፍ በሚመለከት እንግዲህ በዋናነት አንዱ ፈታኝ ሁኔታ የነበረው መሰረተ ልማት በተለይ የመንገድ መሰረተ ልማቱ ተቋርጦ በመሆኑ ምክንያት ድጋፎች ሁሉ የእግድ በሄሊኮፕተር የሚጓጓዙበት ሁኔታ ነው ያለው። እንግዲህ ከጎዴ እኔ እንኳን ባየኋቸው ወረዳዎች በቀን በተለያዩ ዙሮች ድጋፎች እየተሰጡ ነው። እንግዲህ ድጋፎቹ በቂ አይደሉም የሚሉ አስተያየቶች ግን አሉ። የዞኑ አስተዳዳሪ እሳቸው ብቻ ሳይሆኑ ከክልልም ይህንኑ ስራ ለማስተባበር እዛ የተገኙ የስራ ኃላፊዎች ድጋፉን አጠናከው በተለይ አሁን የተሟላ የማጓጓዣ ሁኔታ ስለተመቻቸ ድጋፉን እናስቀጥላለን የሚል መረጃ ነው የሰጡኝ። እንግዲህ የረጋው ውሃ እሱን ተንተርሶ አዞ ሁሉ እንደሚመጣ ነው የተገለጸው። አንተም የጠቀስከው የቢምቢ የመሳሰሉ ነገሮችም ጉዳት እያደረሱ ነው ወይስ ምን ይመስላል? በጤና ላይስ የፈጠረው ነገር አለ ከመጥለቅለቁ ከማፈናቀሉ ባሻገር በጤና ላይ እያደረሰ ያለው ችግር አለ የሚል መረጃ ሰጥተውኛል፣ የአካባቢው ነዋሪዎች በሁለቱም በፌርፌርም፣ በምስራቅ ኢሚ አካባቢ ያሉ ሰዎች ኦልሬዲ በምስራቅ ኢሚ ወባ የሚያዙ ሰዎች እንዳሉ ነግረውኛል። በፌርፌር ወባ አፍርጧል። ይሄ ወባ ደግሞ ምሽትም ሰውን እየጎዳ ነው። በተለይ ህጻናት በዚህ ረገድ ተጠቂ የሆኑ ነው እና በአፋጣኝ የአካባቢ መድኃኒት ማግኘት ይኖርበታል። ምናልባትም በዛ አግባብ መፍትሄዎች የማያገኝ ከሆነ በቀጣዮቹ ጊዜያቶች በተለይ በእነዚህ አካባቢዎች ያለው ሁኔታ ምናልባት ከጤና አንጻር የከፋ ሊሆን ይችላል ብዬ አስባለሁ ካየሁት ነገር አንጻር። በጣም ጥሩ አድማጮች፣ የድሬዳዋ ወኪላችን መሳይ ተክሉ በሶማሌ ክልል በደረሰው ጎርፍ መጥለቅለቅ አደጋ የሸበሌ ዞን ውስጥ ካሉት የተወሰኑ ቦታዎችን ሄዶ የተመለከተውን ነው ያካፍለን። መሳይ፣ ለሰጠህን በአይነት ተመልክት ላደረስከን፣ በምስልም በድምፅም ከልብ እናመሰግናለን። ጊዜ ይስጥልን። አመሰግናለሁ።